የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያስማውን የአንድ ሰዓት ዝግጅት አሁን ጀመረ። ዝግጅት ልዩ የሚያደርገው ከአውሮፕላን ላይ ፓራሹት ጃምፐሮች ይኖራሉ። ኢትዮጵያን ባንዲራ ይዘው፣ እንዲሁም የቴዲ አፍሮ ሙዚቃ እየተጫወተ ከወረዱ በኋላ ባንዲራችንና የሰፌንን ኦፊሻል ኳስ ለዘንድሮ ክብር እንግዳ ለሻምበል ያቀብሉታል። የዘንድሮ ክብር እንግዳ ሻምበል በላይነህ ነው። ሰላሳ አራተኛው ዓመታዊ ፌስቲቫል ዛሬ ተጀምሯል። ኦፊሴላዊ የመክፈቻ ሥነ ሥርዓት ደግሞ በሲያትል አቆጣጠር ከሰዓት በኋላ 12 ሰዓት ላይ በኢትዮጵያ ከሌሊቱ 10 ሰዓት መሆኑ ነው። በተለያዩ ዝግጅቶችም ይከናወናል። ታዲያ ባለፈው ሰሞን ከፌዴሬሽኑ ፕሬዝዳንት ጋር የአካሄድነው ውይይት እንደተጠበቀ ሆኖ ዛሬ ደግሞ ቀደም ሲል ካደመጣችሁት ከህዝብ ግንኙነት ኃላፊው ሳምሶን ሙልጌታ ጋር አጭር ቆይታ እናደርጋለን ከዚሁ ዛሬ ከጀመረው ሠላሳ አራተኛ ኢትዮጵያውያን ስፖርትና ባህል ፌዴሬሽን ዝግጅት ጋር ከሲያትል የኢትዮጵያውያን ማዕከል የተጋበዙ ሁለት እንግዶችም ይኖሩናል። በነገራችን ላይ ታዲያ ሉላ፣ ዛሬ የጸደይ ማብቂያ ነው። ነገ ምን ይቀጥል ይሆን? ነገማ በአተ ክረምት ነው። የክረምት መግቢያ መሆኑ ነው። ጎበስ ንጉሴ አክሊሉ መስኮቱን ስንከፍትለት ያብራራዋል። የሰብና እምነታችንም እንደ ሰው ህግና እውነታችንም ከዚህ አፈር የመነጨ ነው። ነገር ግን እምጥ ሴቷን ታሪኳን እንጂ ውደት የሚስጥሯን ገና ያልደረስንባት ኖረንም ኖረንም ሳናውቅ የምናልፍባት አገር ነች። ከሀያ ስድስት ዓመታት በኋላ ሰሞኑን አዲስ የግጥም መድበሉን ለንባብ ያበቃ ነው ገጣሚ ሻለቃ ክፍሌ አቦች። አሁን ሌላም ጥቁር እንግዳ እንደሚባለው መሆኑ ነው። አዎ የሙሐዘ ጥበባት ዲያቆን ዳንኤል ክብረት ወደ ስቱዲዮአችን ብቅ ማለት በፈረስ የፈለጉት በግር እንዲሉም ይባላል። በተለያዩ ዓለማዊም መንፈሳዊም ጉዳዮች ላይ ያጫወተንን ዛሬ እንጀምረዋለን። የቆየ ወቅታዊነቱን ግን ያለቀቀ ርዕሰ ጉዳይም አለን ዛሬ ንጉሡ ታምሬ በማቀነባበሩ የአዲሱ አበበና እኔም አሉላ ከበደ በዝግጅትና በአቅርቦቱ ተሰይመናል። በቁም ነገ ወይዘሮች ታጅቦ እያዝናናም የሚቀርበውን ዝግጅታችንን ትከታተሉ ዘንድ የምንጋብዘው በታላቅ አክብሮት ነው። የዛሬ ሰኔ 25 2009 ዓ ም ዝግጅታችንን ተጀምሯል። ቀዳሚ የዓለም ዜና ነው። እንሆኝ እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። የፈረንሳይ ፕሬዝደንት ኢማኑዌል ማክሮን ዛሬ ማሊ ላይ እየተካሄደውን ክልላዊ ፀረ ጅሃዳውያን ሃይል የመስረቱን ጉባኤ በንግግር ከፍተዋል። አሸባሪነትን ለማጥፋት ፈረንሳይና ምዕራብ አፍሪካ ተባብረው መስራት አለባቸው ብለዋል። እነዚህ አሸባሪዎችና ነፍሰ ገዳዮች በየዕለቱ ይገጥሙናል። ስማቸውንና ምስላቸውን መርሳት ይኖርብናል። ነገር ግን ተባብረን እነሱን ማጥፋት አለብን ሲሉ ማርኮን አስገንዝበዋል። በአካባቢው ለሚመሰረተው ጸረ አሸባሪዎች ኃይል ወታደራዊ እርዳታ እንደሚያደርጉ ሰባ ታክቲካዊ ተሽከርካሪዎችንም እንደሚለግሱ አስታውቀዋል የሳህል ቡድን አምስት ተብለው የሚጠሩት ማሊ ቡርኪና ፋሶ ቻድ ሞሪታንያና ኒጀር በክልሉ ያለውን የጸጥታ ስጋትንና በጅሃዳውያን የሚፈጸሙ ጥቃቶችን ለመዋጋት ወታደሮችን ለማበርከት እየተሰባሰቡ መሆናቸውን ገልጸዋል የቡድን አምስቱ ወታደሮች በአካባቢው እየተንቀሳቀሱ ያሉትን አራት ሺህ የፈረንሳይ ወታደሮችንና አስራ አንድ ሺህ የተባበሩት መንግስታት ድርጅት ሰላም ጠባቂዎችን ያጠናክራሉ። ማርኮን ባለፈው ግንቦት ወር ሰሜን ማሊን ጎብኝተዋል። በፈረንሳይ ፕሬዚደንትነት ከአውሮፓ ሀገሮች በስተቀር የመጀመሪያው የውጭ ሀገር ጉብኝታቸው ነው። እስላማዊ አሸባሪነት እስከሚያከትምበት ጊዜ ድረስ የፈረንሳይ ወታደሮች እዚህ ይቆያሉ ማለታቸው ተጠቅሷል። ማሊ የፈረንሳይ ቅኝ ግዛት እንደነበረች የሚታወቅ ነው። አንድ አጥፍቶ ጠፊ በሶሪያ መዲና ደማስቆ በሚገኘው ታሕሪር አደባባይ ላይ ዛሬ ራሱን አፈንድቷል። በፍንዳታው ቢያንስ ስምንት ሰዎች ሲገደሉ በርካታ መቁሰላቸውን የሀገሪቱ መንግስት ቴሌቪዥን ተናግረዋል። ለንደን ሆኖ የሶሪያን ጉዳይ የሚከታተለው የሰብአዊ መብት ቡድን ግን የሞቱት ቢያንስ ሀያ አንድ ሰዎች ናቸው ይላል። ከቆሰሉ ሰዎች መካከል ብዙ በከባድ ሁኔታ ስለሚገኙ የሙታኑ ብዛት ሊጨምር ይችላል ይላል። የሶሪያ ጸጥታ ኃይሎች እንደሚሉት ሶስት ቦምብ የማፈንዳት ዓላማ የነበራቸው መኪኖችን ተከታትለው፣ ሁለቱ ወደ ከተማይቱ መግቢያ ላይ ተደምስሰዋል። ሁለቱ በእሳት የተቃጠሉ መኪኖች በቴሌቪዥን ታይተዋል። ሶስተኛው መኪና መጀመሪያ ላይ አልታየም ነበር። ከተከበበ በኋላ ግን ታህሪር አደባባይ ላይ ራሱን እንዳፈነዳ ተገልጿል። በሊባኖስ ቤካ ሸለቆ በሚገኝ የሶርያውያን ስደተኞች ሰፈር ላይ በተነሳ እሳት ተቃጥሎ ቢያንስ አንድ ሰው ሕይወትን አጥቷል። ከሊባኖስ መዲና በይሩት ወደ አንድ ሰዓት ገደማ የሚርቀው የስደተኞች ሰፈር ዛሬ በእሳት ሲጋይና ጥቅጥቅ ያሉ ጥቁር ጭሶች ሲታዩበት እንደነበር ተገልጿል። አንድ መቶ የሚሆኑ መጠለያ ድንኳኖች ጋይተዋል። የስደተኞቹ ሰፈር አመድ ሆኖ እንደቀረና ከሰፈሩ ጫፍ ላይ የነበሩት መጸዳጃ ቦታዎች ግን እንዳልተነኩ አንድ የአስቸኳይ ጊዜ አገልግሎት ሰራተኛ ለአሶሺየትድ ፕሬስ የዜና አገልግሎት ገልጿል። ከአንድ ሚሊዮን በላይ የሚሆኑ የተመዘገቡ ሶሪያውያን ስደተኞች ሊቢያ ይኖራሉ። አብዛኞቹ በሁለቱ ሀገሮች ድንበሮች አጠገብ ባለው ቤካ ሸለቆ ይገኛሉ። ዋሽንግተን ፖስት ጋዜጣ በዘገበው መሰረት ዩናይትድ ስቴትስ ውስጥ ካለፈው ጥር ወር አንስቶ በፖሊሶች የተገደሉት ሰዎች ብዛት ከሁለት ዓመታት በፊት ከተፈጸሙት ግድያዎች ጋር ከሞላ ጎደል ተመሳሳይ ነው። ባለፉት ስድስት ወራት ውስጥ አራት መቶ ዘጠና ሁለት የሚሆኑ ሰዎች በፖሊሶች ተገድለዋል። ከተገደሉት ብዙዎቹ ጠመንጃ ወይም ሌላ መሳሪያ የያዙ ነጮች ወንዶች ናቸው። ከተገደሉት ሀያ አምስት ከመቶዎቹ የአእምሮ ሕሙማን ነበሩ የጥቁር አሜሪካውያን ብዛት ከጠቅላላው ሕዝብ ስድስት ከመቶ ብቻ ቢሆንም በፖሊሶች ከሚገደሉት ሰዎች ሀያ አምስት ከመቶ ናቸው። የፖሊስ መስሪያ ቤት አሰራሮችና ፖሊሲዎች እንዲሻሻሉ ጥሪ እየተደረገ ተቃውሞውም እየተካሄደ ቢሆንም በፖሊሶች የሚገደሉት ሰዎች ብዛት አልቀነሰም። በግድያ ላይ እንዳሉ የሚገድ በግዳጅ ላይ እንዳሉ የሚገደሉ ፖሊሶች ቁጥርም ካለፉት ሁለት ዓመታት ወዲህ አልቀነሰም። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። የራዲዮ መጽሔት ተጀምሯል። ቅዳሜ መሰናዷችን ምርጥ የሳምንቱ ግጥም ነች። ጠን ወረቱን ሮጬ ሮጬ ባልደርስበት ጮኬ ጮኬ ጆሮ ባጣ ሰነድ ስቤ ፋይል አውጥቼ ጋሃድ ቅርሴን ውል ባወጣ እሪ ብዬ ባለቅስበት ተሟግቼ ባልረታበት እንዴ ብዬ ቆም ብዬ ባሰላስል ጋደም ብዬ ብመክርበት ኋላ ፊቴን ብበረብር ስጋ ነፍሴን በሰፍርበት አላውሼ ብዘክርበት ስንት መኔን አየሁና ስንቱን አጀብ ቃኘሁበት በግርምታ ታዘብኩበት። እንደገና ተመልሼ ተከልሼ ተቀልሼ ትንክሳሩን ባገላብጥ የጊዜን ገጽ ብገልብበት በትገርም መክረማዬ ወይ ዘመን ገደፍኩበት። እንደገና ፊት ኋላዬን አየሁና የሩቅ ቅርቤን አሰብኩና፣ ወይ ዘንድሮ፣ ወይ ካቻምና፣ ወይ ወቸ ጉድ ጉዳልኩና፣ በብርታቴ ባመነታም፣ በድካሜ ኮራሁና ብይን እርቱን ጠየቅኩበት። ጠየቅኩበት እንወረቱን ታዘብኩና፣ ሳምንቱን ምርጥ ግጥም ቀደም ብለን ባስተዋወቅ ነው ከ26 ዓመት በኋላ መጽሐፉን ይዞ ብቅ ባለው ዕቁ ገጣሚ ሻለቃ ክፍሌ አቦቸር ግጥም ጀምረናል። እንዲህ ነው ጨዋታ። በታዋቂ ስፖርተኛ ዘላለም ተሾመ ደግመን ደጋግመን ነፍስ ይማር እንላለን። ይዞ የተነሳው ዓላማ እንደምን ድንቅ ነበር አዲሱ? አዎ እነዚህን የተለያዩ የስፖርት ቤተሰቦች ለማስማማት ወደ ነበረ ወዳጅነታቸውም እንዲመለሱ ለማድረግ አንድ ዘመቻ፣ የሰላም ምስረታ ዘመቻ ጀምሮ ነበር። ዘላለም በታመምበት ጊዜ ኑዛዜውም ዓላማዬን አደራ ጅማሮዬን ፈጽሙልኝ ነውና ያለው አደራ ጥብቅ ሰማይ ሩቅ እንላለን እና ዛሬ ዛሬ ስለተጀመረው የሰሜን አሜሪካው የኢትዮጵያውያን ስፖርትና ባህል ፌዴሬሽን ስናወሳ፣ አዎ ዘላለምን በብዙ መልኩ እናስታውሳለን፤ አንድም በተጫዋችነቱ ከዚያም አልፎ አንግቦት ከነበረው ዓላማ አኳያ። ዘንድሮ 34ተኛው የሰሜን አሜሪካ የኢትዮጵያውያን ስፖርት እና ባህል ፌዴሬሽን ዝግጅት ላይ የኢትዮጵያውያን ማኅበረሰብ ማዕከል በሲያትል አንዱ አስተናጋጅ ነው። እንግዶቻችን አቶ መላኩ ሀብተ ጊዮርጊስ የቦርድ ሊቀመንበር ከቦርዱ የተወከሉት ዋና ጸሐፊው አቶ ታያቸው ዘሩ፣ የቶርናመንት ማለትም የውድድር ኮሚቴ አባል ናቸው። የኢትዮጵያ ኮሚኒቲ ቀደም ብሎ የሰሜን አሜሪካ ስፖርት ፌዴሬሽን በአሜሪካ ከተሞች ውስጥ ከተሞችን መርጦ በሚያወዳደርበት ሰዓት ከቦርዱ ተወካዮች እንዲሁም ከታዋቂ ግለሰቦችና ከንግዱ ኅብረተሰብ ኢትዮጵያውያኖችን በማሰባሰብ አንድ ኮሚቴ በማቋቋም ሲያትል እንዲመረጥ ከፍተኛ የሆነ እንቅስቃሴ አድርጓል። ጥሩ ስራም ሰርተዋል። በመጨረሻ እኛ ተመርጠናል። ከፌዴሬሽኑ ጋር በቅርበት እየሰራ ይገኛል። ይህንን ጋሽ ታያቸው የበለጠ ያስረዳናል ብዬ እገምታለው። ከቦርዶ ቦርዱ የተወከለና በዚህ በኮሚቴ ውስጥ ከፍተኛ አስተዋጽኦ እያደረገ ስለሆነ አቶ ታያቸው ናቸው ከቦርዶ የተወከሉት። መልካም እንግዲህ ከእርሶ ጋራ አቶ መላኩ ስለ ማዕከሉ ወይም ስለ ሴንተሩ እንቅስቃሴ የተነሳንበት የስፖርት ጉዳይ ስለሆነ አቶ ታያቸው ምን እያደረገ ነው ታዲያ አዘጋጅ ኮሚቴው? እኛነት የኛ ስራ ኦኖራሪ ሆስት መሆን ነው የክብር እንግዳ ተቀባይ ቶርናመንቱ ወደዚህ እንዲመጣ የከተማው መንግስት የከንቲባው ቢሮ የካውንቲው መንግስት ይሄ ቶርናመንት ወደዚህ ከተማ ቢመጣ ብዙ አጋጣሚዎች ብዙ ድሎች እንዳሉት ከተማውን በማሳመን ሹማምንቱን በማሳመን ትልልቅ ድርጅቶችን በማሳመን እንደ ስታርባክስ አይነት እንደ ኡበር አይነት እንደ ማይክሮሶፍት አይነቶቹን እንደ ፖላልን ድርጅት አይነቶቹን ለከተማችን ትልቅ ሞገስ ነው ብለን ፌዴሬሽኑን ወክለን እነኝህን ሰዎች የማሳመን ስራ መስራት የእኛ ድርሻ ነበር። በግለሰቦች ወይም ዝም ብሎ በአንድ ኮሚቴ ከሚደረግ ይልቅ ኮሚኒቲው ተሰሚነት፣ ታዋቂነት ያለው ድርጅት ስለሆነ የእኛ መኖር አግባብ እንዳለው ታውቆ በዛ ደረጃ ነው እንግዲህ ይህ ሆት ሆኖ እንዲያገለግል የተደረገው ከውድድር አዘጋጅ ኮሚቴው እርስዎ ያሉበት አንዱ ነው አይደለም በዋነኛነት ስራዎቹን የሚሰራው ፌዴሬሽኑ ነገር ግን እዚህ ከተማ ውስጥ የሚፈጸሙ ስራዎች ካሉ የሚደረጉ ነገሮች ካሉ ለምሳሌ ሜዳ ማዘጋጀት ሆቴል መያዝ ትራንስፖርቴሽን እንዲኖር ማድረግ በሜዳው ና በሆቴሉ አካባቢ የሚኖር የሻትል ሰርቪስ የሚያደርገው ሎካል አዘጋጅ ኮሚቴ ነው። የአካባቢ ወይም የተማ ኛ የአዘጋ የሎካል አዘጋጁ ኮሚቴ አባሎች እርስ ከደግሞ ከኢትዮጵያ ኮሚኒቲ ተወክለው የሄዱ ነውት ከኢትዮጵያ ኮሚኒቲ ተወክ የሄድኩኝ ነገር ግን አንዱ የኮሚቴ አባል ሁኝ ነው የምሰራው። በየጊዜው የተደረጉትን ነገሮች አዘጋጅ ኮሚቴው ያደረጋቸውን ነገሮች ለቦርድ አስታውቃለሁ። ኮሚኒቲው በንቃት ተሳታፊ መሆኑን የዚህ ኮሚቴ አባላት ኬት ኬት ነው የተወጣጡት አሁን ከኢትዮጵያ ኮሚኒቲ በሲያትል ተወካይ ነዎት። ሌሎችም አሉ። ለምሳሌ በከተማችን ውስጥ በዚህ ቶርናመንት የሚሳተፉ ሁለት የእግር ኳስ ቡድኖች አሉ፣ ዳሸን እና ባሮ የሚባሉ የእነሱ ተወካዮች አሉ። በከተማችን ውስጥ ታዋቂ የሆኑ ግለሰቦች የንግድ ማህበረሰቡ ሰዎች፣ አዘጋጅ ኮሚቴው እጅግ በጣም ሰፊ ነው። በተቻለ መጠን ሁሉንም የህብረተሰብ ክፍል የሚያጣቅስ እንዲሆን ጥረት ተደርጓል። አሁን ይሄ ውድድር ውጤታማ ቢሆን ምስጋና ይኖራል። አንዳንድን ደግሞ እንከን ቢኖር ወቀሳ ወይም ደግሞ ጥያቄ ይኖራል። የዚህ ሁሉ ተጋሪ ናችሁ እናንተ። ይህን አብራችሁ ትጋራላችሁ፣ መልካምም ሆነ አሉታዊ ከተማችን በሚመለከት የሚመጣ ማንኛውም አይነት ሞገስም ይሁን ወቀሴታ ይመለከተናል እንደ ከተማ ነዋሪነታችን። ውድድሩስ በተጨማሪ ደግሞ ኢትዮጵያ ኮሚኒቲ ተጠይቆ ነው ይሄ ፌዴሬሽኑ ወደዚህ ከተማ እንዲመጣ ለማድረግ ጠንከር ያለ ጫና ሊያደርግ የሚችል በኮሚኒቲ ሆስት ቢደረግ ነው ተብሎ ነው ኮሚኒቲያችን ኢንቮልቭ እንዲያደርግ የተደረገ አስተናጋጅ ናቸው። አዎ ህጋዊ የሆኑ ጉዳዮችን የሚወስደው ፌዴሬሽኑ ራሱ ነው። ነገር ግን እዚህ ከተማ ውስጥ የሚከናወኑ ማንኛቸውንም ነገሮች ሁሉ እኛ እናደርጋለን። ዋና አስተባባሪ፣ ዋና አቀናባሪ ሆነን ነው የምንሰራላቸው። ውድድሩን በተመለከተ የሳምንቱ ውድድር አንዳንድ እንከን ቢኖረው የቶርናመንቱ ወይም የውድድሩ አዘጋጅ ኮሚቴ ይወቀሳል ወይም ደግሞ ምስጋና ከሆነ ምስጋና ይሰጠዋል። በተናጠል ለምን ይሆናል? የቶርናመንት ሆነ አዘጋጅ ኮሚቴ አዘጋጅ ኮሚቴው የሚደርስበትን ወቀሴታ ሁሉ አብረን እንቀራለን። እሺ። አይ ጠበቅ ያደረኩት በየአመቱ ከዚህ ፌዴሬሽን ጋራ አብረን ስለምንሰራ ሪፖርት ለማድረግ በየቦታው ስለሚሄድ የሚያጋጥመውን ነገር ነው እና በዚህ በነጋዴው በኩል በሜዳዋ ለመስተካከል የመሳሰለ ነገር ችግር ሲመጣ የውድድር አዘጋጁ ነው። በቅርብ ከፌዴሬሽኑ እኮ እንግዳ ነው። እንደውም እናንተ ናችሁ ሰው ተቀብላችሁ የምታስተናግዱትና የድንኳኑም ችግር የምኑም ችግር ወደ እናንተ መምጣቱ አይቀርም እና ለዚህ ነው ጠበቅ አድርጌ የጠየቅኩት። ምናልባት ከጨዋታው አስቀድመን ነው ይሄን የምናወራው። ጨዋታው በሚካሄድበት ውድድሩ በሚካሄድበት ጊዜ ግን የሚያጋጥሙ ነገሮችን ምን እንዳጋጠመና መፍትሄ ለመስጠት ማ ምን እንዳደረገ በስፍራው ተገኝተን የምናየው ይሆናል። ወደ አቶ መላኩ ልመለስ። አቶ መላኩ እስካሁን ያቆየዎት በቀጥታ የስፖርቱ ጉዳይ በሚመለከት ፕሮግራም ለመስራት ስለፈለግኩ ነው። የኢትዮጵያ ማህበረሰብ በሲያትል ረጅም እድሜ ነው ያለው ስንት ዓመቱ ነው? ሰላሳኛ ዓመታችንን አክብረናል። እንኳን አደረሳቸው ዘንድሮ በሰላሳ አራተኛው አመታዊ ስፖርት በዓል ምን አዳዲስ ክንውኖች አሉ? እንደው ሰው ይሄ ይሄ ፕሮግራም አለ የሚለውን ነገር ታውቃላችሁ። አቶታያቸው እናንተ እንደ ውድድር ብቻ ሳይሆን የበዓሉ ማዘጋጅ ናችሁ። የኢትዮጵያ ኮሚኒቲ ደግሞ ሆስት፣ አስተናባይ፣ እንግዳ ተቀባይ ነው እና ሁለታችሁም ትችላላችሁ። አቶታያቸው እንጀምሩ ብዬ ነው። በጣም ብዙ ዝግጅቶች አሉ። ቅድም የጠቃቀስካቸው የአየር ኃይሎቹ፣ የቀድሞ የሀፓዎች፣ የሻምበል በላይነህ ጉዞ፣ የትምህርት ቤቶች ሪዩኒየን ምንድን ነው? ሻምበል በላይነህን ለማክበር በጣም ትልቅ ዝግጅት የሚያደርግ አንድ ግሩፕ እንዳለ ሰምቻለሁ። አውቅ የፌዴሬሽኑ የክብር እንግዳ ነው። እንደገና ደግሞ አንድ ምሽት ለሱ ብቻ አድሎ እንዳይሆንባችሁ። ሻምበል በጣም ጎበዝ ጥሩ አርቲስት ነው። ኢትዮጵያን የሚወድ ጎበዝ ነው። ብዙ ሰው ይወደዋል፣ ያደንቀዋል። ግን እንደው በተለይ ለሻምበል ብቻ ከሆነ እንዳያሟችሁ ብዬ ነው። መልካም። እሺ ቀጥሉ። ይሄንን ኢትዮጵያ ኮሚኒቲ አይደለም የሚያዘጋጅ ሌላ ቡድን ነው የሚያዘጋጀው። ግን ካሉት ዝግጅቶች መካከል አንዱ እንደሆነ ስለማውቅ። እሺ በዚህ ላይ ለመጨመር ያክል እንግዲህ የኢትዮጵያ ኮሚኒቲ እንደነገርኩህ የራሳችን ኮሚኒቲ ሴንተር አለን። በዚህ ውስጥ ከሶስት መቶ ሰው የሚይዝ አዳራሽ አለን። ማን ማን እንደተከራየው ባላውቅም ሳምንቱን በሙሉ አዳራሻችን መከራየቱን እና አንድ ደግሞ ኮመርሻል ኪችን አለን። ኮመርሻል ኪችናችንም ሳምንቱን በሙሉ ቦክድ እንደሆነ እናውቃለን። የንግድም ማከራጃ ማለት ነው። እናንተም ንግድ ውስጥ ገብታችኋል። እንግዲህ ምልህ ራሳችንን ሰፖርት ማድረግ አለብን። ሞርጌጅ አለብን። በዛ ላይ ደግሞ የምንሰጠው አገልግሎት በጣም ሰፊ ነው። ቀደም ብዬ እንደጠቀስኩት ለፌዴሬሽኑ ምን ታደርጋላችሁ ትርፍ ስታገኙ ፌዴሬሽኑ እኛ የሚያደርገውን ነገር ነው እየጠበቅን ያለ ነው። እንዲህ አይነቱ ነገር ከዚህ ቀደም አጋጥሟል። ዲሲ ለምሳሌ ቢዘጋጅና አምስቱ ወይም አራቱ ቡድኖች ዝግጅቱን በሚያስተናብሩበት ወይም የቱርናመንቱ የውድድሩ ሎካል አዘጋጆች ቢሆኑ ከነዚህ አባላት መካከል አንዱ ከተጫዋቾችም ይሁን ከነዋሪው በጎን የራሱን ንግድ የሚያካሄድበት ሁኔታ ተመልክተናል። ዲሲ ሆኗል ማለት አይደለም። በተለያዩ ስቴቶች ያጋጠሙኝ ያየሁት ነገር ነው። ይሄ የማነው ድርጅት እከሌ ነው፣ ምንድን ነው እከሌ አይ የዚህ ከተማ ተጫዋች ነው ደሞም የቱርናመንት አባል ነው ይባላል። እና በአባልነት አባል በመሆኑ ብቻ አገሩ ላይ የራሱን ንግድ ካካሄደ ለፌዴሬሽኑ ብዙ ገንዘብ ከፍለው ድንኳን ተከራይተው ንግድ የሚያካሄዱ ሰዎች ንግዳቸው እየተወሰደባቸው ነው እና የሲያትሉ የኢትዮጵያ ማህበረሰብ ያንን ነገር እየተሻማ ወይም እያደረገ ነው። ምን እስኪ በደንብ አብራሩ። እንግዲህ ማን ማን ልበል? አቶ ታያቸው፣ አቶ መላኩ ይመልሱ። አቶ መላኩ ይቀጥሉ። አንደኛ እነን ፕሮፊት ኦርጋናይዜሽን ነን። የምናደርጋቸው ነገሮች በሙሉ በጣም በአነስተኛ በሆነ ገንዘብ የሚደረጉ ናቸው። ሁለተኛ ነገር ደግሞ ሰሜን አሜሪካ ስፖርት ሲያትል ስለሆነ አይደለም፣ ሁልጊዜም ይሄ የሚደረግ ነገር ነው። ዛሬ የጀመርነው ነገር አይደለም። አዳራሽ ማከራየት ወይንም ኪችናችንን ማከራየት ለሰርግም ለበዓልም ለሌላውም አባሎቻችን የምናከራየውና ገቢ የምናገኝበት አንዱ መንገዳችን ስለሆነ ከሌሎች ድርጅቶች የተሻማነው ነገር የለም ለማለት ነው። ማከራየት ነው እንጂ ሌላ ንግድ አደለም። ምታከ ወይም ምግብ አደለም፣ መጠጣም የመሳሰል አደለም፣ አይደለም። እንደውም ከፌዴሬሽኑ ለተከራዩ በተለይ ምግብ አገልግሎት ለመስጠት ለተከራዩ ግለሰቦች ኪችናችንን በጣም ሚኒመም በሆነ ወይም ዝቅተኛ በሆነ እንትን አከራይተን ለፌዴሬሽኑ እንዲያቀርቡ ቀርቡ እያደረግና ያለነው በዘንድሮ ዓመታዊ በዓል የሕዝብ ግንኙነትን የሚመለከቱ ስራዎች ምን ምን ይሆኑ? የክፍሉ ኃላፊ ሳምሶን ሙልጌታ ከአጀማመሩ ይነሳል። የመክፈቻ ዝግጅት ልዩ የሚያደርገው ከአውሮፕላን ላይ ፓራሹት ጃምፐሮች ይኖራሉ፣ ኢትዮጵያን ባንዲራ ይዘው እንዲሁም የቴሪ አፍሮ ሙዚቃ እየተጫወተ ከወረዱ በኋላ ባንዲራችን እና የሰፍንን ኦፊሻል ኳስ ለዘንድሮ ክብር እንግዳ ለሻምበል ያቀብሉታል። የዘንድሮ ክብር እንግዳ ሻምበል በላይነህ ነው። ፋንታ መኮንንን ጋብዘን ነበረ። እንዲሁም ፌሳ ሌሊሳንን ጋብዘን ነበር ግን በአንዳንድ ምክንያቶች ሁለቱም ሊገኙልን አልቻሉም። ፋንታ መኮንን በሚመለከት አይ ቲንክ የቪዛ ኢሹ አጋጥሟቸው ቪዛ ማግኘት አልቻሉም እያልከን ነው። ፌይሳ ደግሞ ከአንዴ ሁለቴ ሞክረን የሩጫ ኮሚትመንት አለበት መሰለኝ፣ ውድድር አለው ውድድር ያለው መሰለኝ። እሺ መልካም። አሁን እንከታተላለን። በእንከታተል እሱን ለማግኘን እሺ። ከቻላችሁማ በጣም ደስ ይለናል፣ እና እርዳታም በዚህ ላይ ማድረግ ከቻላችሁ ለአድማጭ መረጃውን ለማድረግ ለምን እንዳልተመቸው ወይም ሩጫ ላይ ነው ወይስ አይደለም የሚለውን ለመከታተል እንሞክራለን ማለታችን ነው እንጂ ለእናንተ ልናመቻች አይደለም፤ ብንችል ደስ ይለናል። ይሄ ስፖርትና ባህል ፌዴሬሽን በተለይ በንግድ የሚገኘው ገቢ እቃ በሚሸጡ ሰዎችና ትንሽ ትርፍ በሚያተርፉ አንዳንዴም ለኪሳራ በሚዳረጉ ሰዎች ላይ ብቻ ከሚገደብ እንደ ትልቅ ድርጅት በዓለም ዙሪያ የሚደረጉ የስፖርት ውድድሮች እንደሚያደርጉት ከታላላቅ የንግድ ኩባንያዎች ጋር ትልልቅ ገቢ የሚያመጣ ባለሙያዎችን ቅጥሮ የማሰራት ልማድና አቅሙ ውሱን ነው የሚል ነበር። ዘንድሮ የተለወጠ ነገር ይኖር ይሆን? አዎ፣ እንደምታውቁት ኡቨር የዘንድሮ ስፖንሰር ነው። እኛም ኮሚቴ አቋቁመን ይሄ ግሩፕ ስፖንሰሮች ለመፈለግ ተዘጋጅቷል እና የተጀመሩ ነገሮች አሉ። ምናልባት ለዘንድሮ ላይከናወን ይችላል። ግን ፎርሙላውን አውቀንበታል እዛ ላይ ሳምንት ዝግጁ ሲቃረብ ብቻ ሳይሆን አመቱን በሞላ ትልቅ ስፖንሰሮችን ለማምጣት ያሰብነው ነገር አለ። የቬንዲንጉን በሚመለከት ሁልጊዜም ያው ጥሩ ፕሮግራም ወይም ጥሩ ሰርቪስ ለማበርከት ነው አላማችን። እንዲሁም ሆኖ አንዳንድ ጊዜ የማያስተካክሉን ነገሮች ሁልጊዜ ይኖራሉና ስህተቶችን ሁልጊዜ ሳንገነዝብ አናል። እነዛን ስህተቶች ለማረም እና ለሚቀጥለው አመት የተሻለ የሆነ ለማድረግ ነው አላማችን እና ቶሮንቶ ላይ ሰማንያ በመቶ ሁሉም ነገር ጥሩ ተካሂዷል ግን በዛ ላይ አሻሽለን ደግሞ እኛም ሳንጎዳ ቬንደሮችም እንዲጠቀሙ ሰርቪስ ፕሮቫይድ ለማድረግ ተዘጋጅተናል። ሌላው ደግሞ ቀደም ሲል ያነሳንል፣ ሳምሶን፣ የኢትዮጵያ ቀን ነው። በአብዛኛው የኢትዮጵያ ቀን ደግሞ የህዝብ ግንኙነቱ ሙሉ ስራ ነው። ሙዚቀኞችን ብዙ ጊዜ አይሳካም። የኢትዮጵያ ቀን ሙዚቃ ወይም መሳሪያ ይጎላል፣ ወይም የሚያዘጋጀልም ሜዳው ቶሎ አይለቅም። የተለያየ ችግር አለው፣ አንዱ ይሄ ነው። ሌላው የኢትዮጵያ ቀን ሲባል ዘፈን ብቻ ነው። ሌላ እንደው ኢትዮጵያን ጎላ አድርጎ የሚያሳይ ነገር ብዙ አይታይም። ይሄ የብዙ ሰው ጥያቄ ነው። በአጋጣሚ እኛም እናንተም ባቀረበን ቁጥር እናነሳዋለን። ይሄንን የፒያር ኃላፊ ከሆንክ ጀምሮ አይ ቲንክ የኢትዮጵያ ቀን ከሳን ሆዜ ጀምሮ ሜሪላንድ ቶሮንቶም የተሳካ ፕሮግራም አቀርበናል። አይ ቲንክ አንተ ሪፈር የምታደርገው በሁለት ሺ አስራ ሶስት አካባቢ በሙዚቃው መሳሪያ አካባቢ ወይም በሳውንድ አካባቢ ትንሽ ችግር ነበርን። የዘንድሮ ደግሞ ፕሮግራም ኖርማሊ የባህል ፕሮግራም አለን የባህሉ ፕሮግራም ደግሞ ካለቀ በኋላ ደግሞ የዘመናዊ የሙዚቃ ፕሮግራም ደግሞ አለን። እንደሱ ነው የሚመስለው። በመሀል ደግሞ ዘንድሮ አንዳንድ ውድድሮች ለማድረግ አሳብ አለን። ለምሳሌ ያህል የሚስ ኢትዮጵያ ዩ ኤስ ኤ ቢዩቲ ኮንቴስት ለማካሄድ ቁንጅና ውድድር አላማ አለን። እንዲሁም ደግሞ የኢትዮጵያን ፋሽን ዲዛይነሮች ሁለት መርጠን እነሱ መድረክ ላይ ወጥተው እንዲያሳዩ አስገብለታል። በነገር ላይ የኢትዮጵያ ቀን እኔ በኃላፊነት ካለው ጀምሮ ምንም ችግር አልነበረውም። አዎ ችግር አልነበረውም። ግን እንደሱ መከታተል ከተቻለ፣ ለምሳሌ ባለፈው ዓመት ሩቅ ሳቴር ቶሮንቶ የነበረው የኢትዮጵያ ቀን ብዙ ተመልካች አልተደሰተበትም። አንድ ከሜዳ ውጭ ሩቅ ነው፣ ህዝቡ ያለው ደግሞ ሜዳ ውስጥ ነው እና ያ ኪሳራ ነው። ዘፋኞቹ እዛ ናቸው፣ አይታዩም እንዴት ምንም ችግር እንከን አልነበረም ትለኛለህ ሳምሶ እሺ ታንኪ ስላስታወስከኝ ያለፈው አመት ስቴጁን ተርፉ ላይ ለመስራት አልቻልንም ምክንያቱም ተርፉ ይቅርታ አላቋርጥ ፈልጌ አይደለም ምንም ችግር የለም ስላልከኝ ነው እንጂ ጌታቸውም ጠቅሶልኛል ተርፉ ስቴጁን ሊሸከመው ስለማይችል የግድ እዛ ሆነ ግን ያ በመሆኑ ለተመልካች አልተመችም ነጥቡ ይሄ ነው በቃ ገባኝ ገባ ገባ እሱ ላይ ተስማምተናል። ምንም ችግር የለም ትንሽ ሰው ከተቀመጠበት ትንሽ ራቅ ብለው ነበረ። ዘንድሮ ግን ባይ የሀፍን እንዳያደርግ ቴዲዮ ምንጋ ስንኮናተር ሌጁ መሀል ላይ እንዲሆን ነው እንትን ያስብ ነው እና በቂ ሳውንድ ሲስተም ደግሞ ከራ የለን። ለዛ ከሆነ እንግዲህ ጥሩ ነው። ምናልባትም የመጨረሻው ጥያቄ መገናኛ ብዙሀን ጋር ያላችሁ ግንኙነት በሳምንቱ ስነ ስርዓቶች ውስጥም የምታደረጓቸው በቦታው የተገኘውን ብቻ ሳይሆን ኢትዮጵያዊን በያለበት ለመድረስ የምታደርጉትስ ጥረት ምን ይመስላል? ዘንድሮ ፕሮሞሽን ባለመልኩ ነው የያዝነው። እኛ በያዝንበት ሆቴሎች አዳራሽ ውስጥ ልዩ ልዩ ግሩፖች ወይም አሶሲኤሽኖች ስብሰባቸውን እንዳያካሄዱ በነጻ አዳራሽ እያመቻቸን ነው። የህብረተሰብ ፍላጎት የያዙ ተቋማት መጥተው ያን እድል አቶ የሚመለሱበትን ዘግበናልና ይሄ ትልቅ አዎንታዊ እርምጃ ነው። በነጻ ነው አዳራሹን የምናቀርበው። ያው በሁለት ሆቴል በሬድ ላይ ና በደብል ትሪ ኮምፕሊመንታሪ ሚቲንግ ሆሎች አሉ እና ፍርስት ከም ፈርስት ሰርቭ ላይ እያደረግን እነዛን አዳራሽ መጀመሪያ የጠየቀ ነው የሚያገኘው። ቢያንስ ቢያንስ ወደ አንድ ስድስት ድርጅቶች ሰጥተናል። በጣም ጥሩ ነው። አሉ ላይ የጠየቀህን እንግዲህ ያው ከሚዲያ ጋር ደግሞ በቅርብ የመገናኘትና ምቹ ሁኔታን ለመፍጠር ለመጠየቅ ዝግጁ የመሆንን ነገር እንግዲህ ይህም ያንተ ስራ ነው እና ተስፋ አለን በዚህ በኩል ችግር እንደማይኖር። አይኖርም። እዛ ከደረስን በኋላ ማክሰኞ ወይም ሮብ ዕለት ፕሬስ ሪሊስ፣ ፕሮግራም ጋዜጣ ለማዘጋጀት አስበናልና እዛ ላይ ሚዲያዎችን ጠርተን ከኔም ጋር ከፕሬዝደንቱም ጋር ኢንተርቪው ለማድረግ የተዘጋጀ ነው። አዲሱ ለአሁኑ አቶ ሳምሶንን አመስግነን አንተ በምትቆይበት በቦታው፣ በስፍራው ተገናኝታቸው የሚኖሩ ሁኔታዎችን በተሻለ ቅርበት መረጃዎች እንደሚያቀብለን ተስፋ አድርጋለሁ። ግን ቅድም ያልከው ነው መቋጫው የሚሆነው በዚህ ፕሮግራማችን ሰዓት ሰተን ደጋግመን እንጠይቃለን። በመሀል የመጥፋት አዝማሚያ ነበር እና አሁን ለአድማጮች ማስታወስ እንፈልጋለን ተጠያቂነታችሁ ፕሬዚዳንቱንም ቀደም ብልሃን እናነጋግርሃል። አቶ ሳምሶን ያን በማመቻቸት ጥሩ ስራ እንደሚሰሩት ተስፋ አድርጋለሁ። በጣም እናመሰግናለን። መልካም በዓል በጣም እኔም አመሰግናለሁ አቶ ውልናና አቶ አዲሱ I need a a question me and i to I, I need a question

ya saye ne አሁን በመግቢያው ወደ አስተዋወቅ ነው። ከታዋቂው ገጣሚ ሻለቃ ክፍሌ ያቦቸር ጋር ወደ የምናድርገው ቃል ምልልስ ነው የምንሻገረው። ሻለቃ ክፍሌ ያቦቸር ምስጢሯን ያልገለጠልን በሚል አዲስ የግጥም መድብል ለንባብ አብቅተሃል። ባለፈው ሳምንት እዚህ ዋሽንግተን ዲሲ አቅራቢያ የኪነ ጥበብ አፍቃሪዎች እንዲሁም በተለያዩ መድረኮች የሚታወቁ ባለሙያዎች ጨምሮ ብዙዎች በተገኙበት መጽሐፍ ተመርቋል። እንኳን ደስ ያለ። በጣም አመሰግናለሁ አሉላ። እንኳንም አብሮ ደስ አለን። ያው የጋራ ስሜት የጋራ እውነት ስለሆነ ለብቻዬ፣ እና የብቻዬም አይደለም። እስኪ መጽሐፍን ባጭሩ እናስተዋውቅ። መቶ ሰባ አራት ገጾች ያሉት መጽሐፍ ነው። የቀደሙ ስራዎችም ተካተውበታል። ለቁ የሙዚቃ ንጉስ ለጥላሁን ገሰሰ የጻፍከው ምናልባትም ቢያን ዘፈን ለሚያውቁ ብዙዎች ልብ የማይጠፋውን በአካል ሳይፈተን፣ በአካል ሳይነካ የማን ምንነቱ ግብሩ ሳይለካ፣ እርግጥ በተፈጥሮ በወል ስም ይጠራል በቁም ነገር መድረክ ሰው ከሰው ይለያል የሚለውን ለጥላሁን ገሰሰ ዘፈን ከሰጠኸው ግጥም የተወሰደውን እናያለን። እስኪ በዚህ ሰዓት ለሚከታተሉን አድማጮች መጽሐፍን አስተዋውቀን። በጣም አመሰግናለሁኝ። እንደሚታወቀው ኢትዮጵያ በእውነት አገሮች ሁሉ ከሚባሉ ወደ ውስጥ ጠልቀን በእምነትም በታሪክም ስናያት ለየት ያለ ታሪክ ያላት ግማደ መስቀሉን የተሸከመች የጽላተ ሙሴን ጸጋ የተጎናጸፈች የቃል ኪዳን ምድር አገር ነች። የሰብና እምነታችንም እንደ ሰው ሕሊና እውነታችንም ከዚች አፈር የመነጨ ነው። የብዙ ብሔር ሰብ ክምችት የህብረ ጌጥ እና ሁበት የተላበሰች አገር በመሆኗ በዚህ አሁን በገለጽኩልህ መንፈሱ ውስጥ እስካሁን ታሪኳን ታምሯን የሰማንባቸው የዘከርንባቸው ብዙ ነገሮች አሉ። ነገር ግን እምቅ ሴቷን ታሪኳን እንጂ ዑደት ሚስጢሯን ገና ያልደረስንባት በላዋ ላይ እሷ ኖራ የመጣንባት ኖረንም ኖረንም ሳናውቅ የምናልፍባት አገር በመሆኗ ይሄንን ለማስገንዘብ እና እቺ ምድር የማንም ያልነበረች በላዋ ላይ የተገኘን ባንድ ወቅትና ባንድ አካባቢ ተገኝተን ስምም ወግም ያወጣንላት ቋንቋ የሚፈጠርንባት አገር ነች። አዎ፣ ግጥም እንግዲህ ብዙ ሀሳቦች የተሰባሰቡበት ብዙ ዘርፍ የያዘ ነው። የተለያየ ሀሳቦችን በማህበረሰብ ህይወቱ ውስጥ ያሉት እውነቶችና ክስተቶች የሚገለጽበት ነው። ከዚህ ውስጥ አንዱን ግጥም አርዕስት ወስደ አንድ መጽሐፍ ልትጽፍበት ትችላለህ። የታመቀና የታጨቀ ቋንቋና ሀሳብ ስለሆነ ያንን የማሰባሰቡ ስራ ይሄ መጽሐፌ ማዕከል ያደረገው የኢትዮጵያ ታሪክ ጭብጥ ሲሆን በዛ ውስጥ ማህበረሰብ በማንኛቸውም ዘርፉ በፍቅር በማህበራዊ ህይወት ባህሪ የሰዎችን እውነተኛ ባህሪ በአንድ ህብረተሰብ ውስጥ እንደ ሰው ሊኖረን የሚችላቸው ባህሪዎች በተለያየ መልኩ የሚገልጹትን አሰባስዴ ከእምነታችንም ጭምር እምነታችን በአንድ አገር ላይ ሊኖረው የሚችለው ግዴታም ውዴታም የእምነቱ ተገኝ እነዚህ ሁሉ አጠቃሎ የያዘ ነው። ቀደም ብለህ የጠቀስከውን የመጽሐፉ ርዕስ ለመሆን የበቃችውን ምስጢሯን ያልገለጠልን የሚለውን ጨምሮ በርካታ ግጥሞች የተካተቱበትን መድብልህ ሳር ሳንመዝ ሳንጎነጉን፣ ነገድ ሳንፈልጥ ሳንሸነሽን፣ አለት ቋጥኝ ሳንጠና፣ መንታ መንገድ ሳናቀና፣ ሳር ሳንነጭ፣ ውሃ ሳንረጭ፣ ቃል አንደበት ሳይበሰና፣ በሰፋው ላይ ሳንጣበብ፣ በቀናው ላይ ሳንጓበጥ እያልክ ትቀጥላለህ። ይበልጡን በአገር ላይ ያተኮሩ ናቸው፣ በዚህ መጽሐፍ የተካተቱት ግጥሞች። በንግግርህም፣ አሁን በውይይቱም የምታነሳው በአገር ጉዳይ ላይ ነው። ወትሮውንም በአገር ጉዳይ ላይ ያተኮሩ ናቸው። የሚቀኑ ብዙ ጊዜ ወደዛ ነው የሚወስድ። እስኪ ስለ ግጥም አጻጻፍ ባጭሩ ንገረን። እንግዲህ ከህይወቴ ጋራ ከስራ ሙያ ጋራ የተዛመደ ብቻ ሳይሆን ወቅት የፈጠረው ግዴታ ነው። በዚህ ጉዳይ ላይ እንዳተኮር ያደረገኝ ወደ ስነ ጽሁፍ የገባሁበት ዘመን ኢትዮጵያ ፈተና ላይ በነበረበችበት እና በውስጥና በውጭ ወረራ የተካሄደባት በውስጥም የመደብ ትግል ይካሄደባት ስለነበረ በተለይም በውጭ ወረራ ወቅት ለእናት አገር ህልውና አገር በተጠራበት ዘመንና ወቅት ላይ ስለሆነ ያን ወቅት በሚመለከት ሀገራዊ ጉዳይ ነው እና ከሀገራዊ ጉዳይ ያለፈ ሁኔታዎች ለእኔ የሚታዩኝ አልነበረም። ምክንያቱም ወታደር ነኝ። እንደ ዜጋም እንደ ወታደር ውትድርና በመሰረቱ ጣምራ ግዳጅ ያለበት ነው። እንደ ዜጋም እንደ ውትድርና ሙያም ማለት ነው። ወቅት አስገድዶኝ ነው ወደዚህ ሁኔታዎች ውስጥ እንድገባ ያደረገኝ። እንደዛም ሆኖ ግን ማህበራዊ ጉዳዮችን አካትቻለሁ። በቀድሞ ስራዎችም፣ በመዝሙሮቼም፣ በዘፈኖች ግጥሞቼም፣ ከዚህ በፊት በአንድ ቀን ህይወት መጻፌም በየኔ ጋሻም አገራዊ ጉዳዮች ትልቁን አንጓ ያዙ እንጂ ብዙ ማህበራዊ ጉዳዮችን አዋዝቻለሁ። በዛ ጽሁ ይሄም ከዛ የተለየ አይደለም። እንደውም አሁን በአገር ውስጥ የመብት የነፃነትና የዲሞክራሲ ጥያቄ ወደ ሁለተኛ ደረጃ የተሸጋገረበት ዘመን ላይ ነው ያለ ነው አሁን። ስለዚህ በዚህ ጉዳይ ላይ ማተኮር ግድ ሆነብኝ። መልካም። ወደ ስልሳ አንድ የሚደርሱ ግጥሞችን እናያለን። አንዳንዶቹ የተለያየ ክፍሎች ያላቸው ቁጥራቸውን ከዛም ከፍ ያደርገዋል። ሞትህ የብቻ ሆኖ ምትክ አድርጓት አያውቅም ሟቹን፣ ገዳይ፣ ምድርህን ከዚህ ጉድ ብዙ ሊያነጋግሩ ሊያወያዩ በሚችሉ ርዕሶች ይበልጡን ቀደም ብዬ እንደገለጽኩት በአገር ጉዳይ ላይ ያተኮሩ ግጥሞችን የቀደሙትን አንድ ቀንና የኔጋሻ የተባሉትን መጽሐፎች ይህን የሕዝብ መዝሙርና እንዲሁም ለታወቀ ዘፈን የደረስካቸውን ግጥሞች ይህን ጨምሮ ሰፋ ባለ ውይይት ሸለቃ ክፍለ ያቦቸር መልሰን እንደምናገኝ ተስፋ አድርጋለሁ። ከመጽሐፍህ ለመተዋወቅ አጭር ውይይት ነው ያደረግነው። ቃለ ምልልሳችን ሰፋ ብሎ ይቀጥላል። ለአሁኑ ለጊዜ አመሰግናለሁ። እግዜር ይስጥልኝ። በጣም አመሰግናለሁ አሉላ፣ ይህን እድል ስለሰጠኸኝ እግዚአብሔር ያክብርልኝ። አዲሱ ቀደም ብለን ያስተዋወቅ ነው ወደ ቢሮችን ጎራ ያለውና በተለያዩ ርዕሰ ጉዳዮች ዙሪያ ሰፋ ያለ ውይይት ካደረግ ነው ሙዓዘ ጥበባት ዲያቆን ዳንኤል ክብረት እንኳን ደህና መጣህ። ዲያቆን ዳንኤል እንኳን አንተ ነው። እርግጥ ትልቅ ሰው ነው፣ በተለይ በስራው በሙያው ነገር ግን كسلطانة كنات ثم قوية بن بأن <سلطان> الله كرد بلوية مسلين لك ملكا مرحبا እንኳን ደህና መጣህ ብለናል። ዲያቆን ዳንኤል ክብረት፣ ወዲህ ያመጣህን ጉዳይ ከማንሳታችን በፊት ገና መንገድ ላይ እያለ በሌለህበት ለሽልማት ብር በቅተሃል። እንደተረዳሁት የኢትዮጵያ ማህበራዊ ሚዲያ ፊት አብራሪዎች ማህበር የሚል ነው። ስለ ሽልማቱ አውቀሃል? ሂደቱን ከታተል ነበረ። መጨረሻ ላይ እንድትገኝ እንፈልጋለን ሲሉ ግን ወደ አሜሪካ ሄዳለሁ እና በእናንተ ራ መገኘት አልችልም ስል ሌላ ሰው ስጠን ብለውኝ ባለቤቴን ሰጥቻቸው ነበርና እኔም እዚህ ከደረስኩ በኋላ ነው መሸለሙን ያወቅኩት። እንኳን ደስ ያለ እንኳን አውረ ደስ ያለን ሽልማት አስትቶ የሚያመጣ ጉዳይ ለጠማም እዚህ የርዕሰ አድባራት ዲሲ ቅድስት ማርያም ቤተክርስቲያን ያዘጋጀው ፕሮግራም ነበር ና ለዛ ፕሮግራም ተጋብዤ ነበር የመጣሁት። ቀደም ብዬ ያስኩት ፕሮግራም ስለሆነ በሀያ አንድም ስለሆነ ነበረ በዓሉ የእነሱ ሽልማት ደግሞ በሀያ ነው። ስለዚህ እዛ ተካፍዬ ስለማልደርስ ነው ያንን የተውኩት። አመጣትህን በጨረፍታ ሰምቻለሁ። ለቤተክርስቲያኑም ቀረቤታ ስላለኝ መረጃ ነበረኝ። ቀጣይ ጥያቄ ላሉላ ለንተርስትና ማስከትሉ ጥያቄ አለ። መልካም እንግዲህ ጸሐፊና መምህር ይዘህ ምናልባት ሰዓታችን ይገድበን ይሆናል። ጥያቄ መብዛት ነው ያለበት። ለመቆጠብ ግን እንሻማ። የሽልማቱ መንፈስ ስራህንም የሚገልጽ ይመስለኛል። የራስህ ብሎግ አለህ፣ የምትጽፍበት አምድ መጠመሪያ ትሉት አላችሁ አለ በዛ ላይ ማህበራዊ ትችቶችን፣ ሀገራዊ ጉዳዮችን፣ እምነትን የሚመለከቱ ነገሮች ትጽፋለህ። ከዚህ ቀደም ያቀረብን በሌላ ጉዳይ ነው። መጽሐፍ ዋጋ የሚሰጥበትን ሁኔታ ማየት ትልቅ ነገር ነው። ክብር ሲሰጠው እና ዝርዝሩ ምንድን ነው መመዘኛቸው እንዴት እንደሆነ ያተሸለምከው ታውቃለህ። እንግዲህ በኋላ ፕሮግራሙ ላይ እንደተከታተልኩት ከሆነ በተለያየ ዘርፍ የሚጽፉ የዚህ የማህበራዊ ድረገጽ ጸሐፊዎችን ነው ያወዳደሩት እና ህዝቡ በሰጠው ድምፅ ነው። ነው እዛ ላይ የተባለው እኔ የነበርኩበት የወግ በሚባለው ዘርፍ ነው። በዛ ዘርፍ ነው የተሸለምኩት። ጥሩ ነው። ለእኔ ከኔ መሸለም በላይ እዛች ሀገር ላይ ሰዎች መሸላለም ወይ መከባበር ከመተቻቸት እና ከመወቃቀስ አሁን ወደ መከባበር መምጣት አንድ ትልቅ የባህል ለውጥ ነው እና ይህን ደግሞ ወጣቶቹ እያመጡት በመሆኑ ነው በጣም ደስ ያለኝ። ይሄን የበለጠ ሊያደረጉት የሚገቡት በእድሜ የበሰሉት ብዙ ነገር ያዩት ነበሩ። አሁን ግን እሱን ወጣቶቹ ነው እያደረጉት ያሉ እና ይሄ ደግሞ ሁለት ነገር ይሰጣል። አንደኛ የቁርሾ ተሳታፊዎች አይደሉም ማለት ነው ወጣቶቹ ወራሾች አይደሉም እሱን ትተውታል። ይሄ ትልቅ ነገር ነው። ግን ነገሌ እንዲያርገውናል ነገሌ እንዲያርግ በዚህ ዘመን እንደዚህ ሆናል ከሚለው ወጥቶ ዋጋ ለሚገባቸው ነገሮች ዋጋ ወደ መስጠት ከተመጣ እሱም ደግሞ አንድ ትልቅ ለውጥ ነው። ይህን ሽማግሌዎቹ ላይ የተነው ቢሆን ላይተላለፍ ይችል የሆነ ወደ ወጣቱ ብለን እንፈራ ነበር። ወጣቱ ላይ ማየታችን ግን ተስፋ እንድናደርግ የሚያደርግ ይመስለኛል። የበለጠ ያስደሰተኝ እሱ ነው። የሰሩትን ልጆች ሳይ ወጣቶች ናቸው። ወጣቶቹ እንዲህ አይነት ነገር ከጀመሩ እንደ ሁልጊዜ ወጣቱ እንዲህ ነው ከምንለው ወቀሳ የግድ መውጣት እንዳለብን የሚነግረን ይመስለኛል። ታዲያ ምን ግብ አሰብተህ ለወደፊት ስራ ማለት እንግዲህ ዳንኤል ብዙ በብዙ አርዕስት ላይ ትጽፋለህ። ጎንተል የሚያደርጉ፣ የሚያስተምሩ፣ የሚመክሩ አንዳንዴም ደፋር ጽሁፎች አነባለሁ። በቤተ ክህነቱም ይሁን በቤተ መንግሥቱ ላይ አንተን ልዩ የሚያደርግህ ለቤተ ክርስቲያን ቀረቤታ ያለህ አገልጋይ ሆነህ ግን በፖለቲካው በዓለማዊ ፖለቲካም ገብተህ የሚመክሩ የሚገስጹ ጽሁፎች ታቀርባለህ። ያ እንዳለ ሆኖ አሁን በቅርብ የተሸለምክበት ወይም ያን የሸለመ ስብስብ ከዛ ምን ግባት አገኘ ለወደፊቱ? እኔ ያየሁት ምንድን ነው፣ አሁን ያለው ትውልድ አሁን ያለው የዘመኑ ሰው ወዴት እያመራ ነው፣ ምን እየተከታተለ ነው የሚለውን ያየሁበት ነው። ሰዎች ለዛ ለጻፍኳቸው ነገሮች ዋጋ ሰጥተው ይሄ ነገር ዋጋ አለው ማለት ከጀመሩ አለ፣ ትልቅ ነገር ነው ለኔ። ስለዚህ የበለጠ መስራት ያስፈልጋል ማለት ነው። አሁን ኢትዮጵያ ውስጥ እንዲያውም የኢንተርኔቱ መቆራረጥ፣ አንዳንድ ጊዜ መጥፋት እንዳለ ሆኖ ብዙ ሰው ይከታተላል። ጉግል የሚሰጠኝንም መረጃ ሳየው አብዛኛው የእኔ ተከታታይ ነው ኢትዮጵያ ውስጥ ነው። በጣም ልም ያለ ገጠር ቦታዎች ሲሄድ ይህን ጽሁፍ እኮ አይተነዋል የሚሉ የገጠር ሰዎች ነው ያለው። ዛሬ ስልኩ ላይ ስለሆነ ሁሉም ሰው ያለው፣ ስለዚህ ይሄ አንድ ጥሩ ነገር ነው። ይሄን ነገር ወደ በጎ ብንጠቀምበት ይሄ ከመሰዳደብ ከመዘላለፍ አውጥተን ይህንን ዘመን የሰጠንን መሳሪያ ለበጎ ግንባታ ብንጠቀምበት ትልቅ ለውጥ ልናመጣ እንደምንችል አሳይቶኛል። እና ይሄ ነው ትልቁ የተማርኩት ከዛ ሂደት የጽሁፎችን መንፈስ የምታቀርባቸውን ከዚህ ቀደም በርካታ ሰዎች የተሰባ በመጽሐፍ መልክ የሚወጡበትን መልከት አድርጌ አለሁኝ። ካልተሳሳኩ ሶስት መጽሐፎች አሉ። ከዚያ በኋላ የተጻፉ ይችላልሰባሶስትያየሁት የቀደመ ነው መረጃ ሌላ ደጋግመህ ያነሳው አንድ ቃል አንተ በቀጥታ ወጣቶችን ባወደስክበት መንፈስ የምትሳተፍበት አለ። የበጎ ሰው የሚባል ሽልማት ድርጅት አላችሁ። በዛ ሽልማት ድርጅት ድርጅታችሁ ቅድም የገለጽካቸውን መንፈስ የሚያንጸባርቁ በጎ ሰው ስሙ ገላጭ ነው እና ለክብር ታበቃላችሁ። ዘንድሮም እቀጥለው ወጥተዋል። ነሐሴ ሰባት ይከናወናል። እስኪ ስለ በጎ ሰው ትንሽ አጫውተን ሩቅላለ ከሀገር ውስጥ ብቻ ነው ለክብር የምታበቋቸው ሰዎች? በውጭ ያሉ ኢትዮጵያውያን የሚመለከታል? ምን ታደርጋለ? እንደውም ጥያቄ ላይ ጣልቃ ገባሁ። እንጃ አሉላ ዳንኤልን የዳንኤልን የበጎ ሰው ስራ ሳይ ከዚህ ሀገር የሸለማቸው ሰዎች አሉ። ለምሳሌ ፕሮፌሰር ጌታቸው ኃይሌ ያንዱ ነበሩ። ከኢትዮጵያ የሚያደጋሉ ምንድን ነው? እዚህ ሀገርም እኛ ሰሞኑን ስናቀርብ የነበረው ሲድ ማህበረ ግዩ ባንዘር የኢትዮጵያ የተሰኘ ድርጅት ከእሱ ጋር አስታየሁት እና የዳንኤልን ስራ በጣም ወደድኩት። እንደውም አንድ ጊዜ እናቀርበው እያልቁ ስንዋይ ነበር እና ይሄ በጣም ጥሩ ነው። ሀገር ውስጥ አንድ መኖሩ በጣም የሚያበረታታ እና ለመጎ ነገር የሚነሱ ሰዎችን የሚያደፋፍር ነው እና አጀማመሩ ሁኔታውን ስ እኛ ዋናው እኔ ብቻ አይደለሁም፣ ሌሎች ወጣቶችም ነው ምንድን ነው ብዙ ጊዜ ለምሳሌ አሁን ያለው ትውልድ ያለፈውን ይወቅሳል። ከሃምሳ ዓመት በፊት በአብዮቱ ዘመን የነበረውን ይወቅሳል። ወደ ኋላ ሂደን በንጉሳዊ ስርዓት ውስጥ የነበሩትን ሰዎች ይወቅሳለን። አንዱ የፖለቲካ ማህበረሰብ ሌላውን ይወቅሳል። ውስጥ ያለው ውጭ ሀገር ያለውን ይወቅሳል። መንግስት ተቃዋሚውን ይወቅሳል፣ ተቃዋሚ መንግስትን ይወቅሳል። እና አሁን ልጆቻችን እየተማሩ ያሉት ነገር ምንድነው? ወቀሳ ብቻ። እዚህ ሀገር ምንም ጥሩ ነገር የተሰራ እንዳይመስላቸው እየሆነ ነው። ማህበራዊ ሚዲያውን ሲከፍቱት ወቀሳ ነው። ቴሌቪዥን ሲከፍቱ ያለፈው መንግስት ሲወቀስ ነው የሚሰሙት። የውጭ የሚተላለፉት ሲከፍቱ የሀገር ውስጥ ሲወቀስ ይሰማሉ። ይሄ ምንድነው ታዲያ? ሀገር የሁሉ ተወቃሽ ሰው ባለበት ምን ሊሰራ ይችላል ብለው ተስፋ ወደ መቁረጥ እንዲሄዱ ነው የተደረገ። ያለው ሰው ደግሞ ከፊቱ የሚያየው ነገር ይፈልጋል። ይሄ ሰው ተፈጥሮ ነው። ኢትዮጵያዊ በመሆን ባለመሆን የሚመጣ አይደለም። አበበ ቢቂላ የዛሬ አምሳ ዓመት አካባቢ የማራቶኑን ድል ባያመጣ ኃይሌ ገብረስላሴ የሚባለው ሰው ላናገኘው እንችላለን። ዛሬ ያሉት ሯጮች ዝም ብለው አልመጡም። እነሱ የሰበሩት አጥር ነው። እነዚህን ሁሉ ዛሬ እንዲሮጡ ያደረጋቸው። ስለዚህ የነዛ ሰዎች ታሪክ ቢነገር እነዚህ ሌሎች በጣም ብዙዎቹን ነው እንድናፈራ። አዎ መንገድ የሚያሳየው። አሜሪካ ብንመጣ ብዙዎቹ አደባባዮቻቸው በዚህ ሀገር ትልቅ ስራ በሰሩ ሰዎች የተሞሉ ናቸው። እነ ኦባማ እኮ በአብርሃም ሊንከን መጽሐፍ ቅዱስ ሲምሉ ምክንያት አላቸው። የኋላውን ከፊቱ እያስተሳሰሩት ነው እነሱ የኋላውን ባሰቡ ቁጥር ቀጥሎ የሚመጣው ሁሉ ደግሞ እነሱን ያስባል። ስለዚህ እንዲህ ነው እየተመሰረተ የሚሄደው ምንድነው የሚባለው። እንዲያውም የታሪክ ባለሙያዎች የሚሉት ሰውና እንስሳን ከሚለየው ነገር አንዱ እንስሳት ትዝታና ታሪክ የለውም። አሁን ያለው አህያ በአድዋ ጦርነት ከተሳተፈው አህያ ምንም የወረሰው ነገር የለም። ምንም የወረሰው ነገር የለውም። እኛ ግን በአድዋ ጦርነት ከተሳተፉ ሰዎች የወረስ ነው አለ ቅርስ አለ፣ ታሪክ አለ። እዛ ላይ የተመሰረት ነው አሁን ያለ ነው። ስለዚህ ይሄ ከእንስሳት የሚለየን ትልቁን ነገር ልናጣው አንችልም። ይሄ እየጠፋ ሲመጣ ምንድን ነው ማድረግ ያለብን? አሁን ሊያታርጉ እንዲያርጉ በማለት ለውጥ አይመጣም። ስለዚህ የሚያደረግ ያለበትን እናድርገን፣ እናሳይ። ሰዎች አሉ፣ ሰዎች ሊማሩባቸው የሚችሉ በመማሪያ መጽሐፎቻችን እኮ ሊገቡ የሚችሉ ሰዎች ያጣነው። ኢትዮጵያ ውስጥ ብዙ የመማሪያ መጽሐፍ ተወጥተው እኛ በብዙ ሰዎች ህይወት ታሪክ ተመራል። ልጆቻችን ግን የሚማሩበት ሰው ጠፋ። ይሄን ሲባል ይሄማ የእነ እንትና ወገን ነው ይባላል። የዚህኛው ታሪክ ስታይ ይሄ የእነ እንትና ወገን ነው ይባላል። ስለዚህ በማን ይማሩ ልጆቻችን? ሰው በስራው የሚለካ አሁን አንዳንድ የመማሪያ መጽሐፍትን ብታዩ የኢትዮጵያውያንን ማስገባት እየከበደ ምክንያቱም፣ የእነ እንትና ወገን ነው እየተባለ ስለትችግ የውጮቹን ታሪክ የመማሪያ መጽሐፍ ውስጥ ታገኛላችሁ። ይሄ ከባድ ነው። ስለዚህ ሰው አገር የሌለው እንዲመስለው እየሆነ ነው እና እንጀምረውና፣ እስቲ እንሂድ ሰዎችን መሸለም ማክበር። አንደኛ እነዚህ ሰዎች ረግመው አይሄዱ። ይህ ሁሉ ሰርተን ይህች ሀገር ለእኛ ቦታ ትሰጥም ሲሉ ልጆቻቸው መስማት የለባቸው። ሁለተኛ ደግሞ ሰው መኖሩን ልጆቻችን ይሁና፣ እኔም እንደገሌ ያለው ሐኪም እንደገሌ ያለው ሳይንቲስት፣ እንደገሌ አይነት ጋዜጠኛ፣ እንደገሌ አይነት ሯጭ እሆናለሁ ብለው ይነሱ። ይህንን እኛ መስራት አለብን ብለን ነበር የዛሬ አምስት ዓመት የጀመር ነው እና በእውነት በጣም አንዳንዶቹ ሰዎች እኮ እናገኛቸው ሊያልፉ ነበር እነ ማን ነው የዚህ ስፖርት አሰልጣኙ? አሁን ወልደ መስቀል ኮስትሬ ሳናከብራቸው ሊያልፉ ነበር። ኢትዮጵያ ታሪክ ላይ የደከሙትን ሰዎች ሳናገኛቸው ሊያልፉ ነበር። ብዙዎቹ ሰዎች ሳናገኝ አርፈዋል። እኛ ከሸለምናቸው ከተወሰነ ጊዜ በኋላ አርፈዋል። ይሄ ማለት ቢያንስ እነዚህ ሰዎች ደስ ብሏቸው፣ ብዙዎቹ ተናግረዋል። እኛ መንግስት ቢሸልመን ትልቅ ሰዎች ቢሸልሙን አይገርመንም፣ ግን ወጣቱ ትውልድ እኛን ማሰብ ከቻለ፣ ስለዚህ አልሞት ነው ማለት ነው። እኛስ በቃ ከዚህ በኋላ የሚያስታውሰን የለም ብለን ነበር። ለካ የሚያስታውስ ትውልድ አለ ብለው ብዙዎቹ በደስታ ነው የተነሱት። አንዳንዶቹ ደግሞ አይታወቁም ነበር። አባባ ተስፋዬ እኮ ተረስቶ ነበር። ኢትዮጵያ ቴሌቪዥን ከወጡ በኋላ ተረሱ። ያ ሽልማት መልሶ ሲያመጣቸው ነው። አባባ ተስፋዬ የሚባሉ ሰው መልሶ ከቀጣው ትውልድ ጋር መገናኘት ቻሉትና ይሄ ነው የእኛ ትልቁ ጭንቀት የነበረው በእውነት በተወሰነ መልኩም ውጤት ማምጣት ተችሏል። ዘንድሮም ለአምስተኛ ዓመት የተዘጋጀ ነው። ወደ ጽሁፎችህ እንግባ እስኪ። በበርካታ ርዕሰ ጉዳዮች ላይ ትጽፋለህ። ቀደም ብለን እንደተጠቀምነው በእምነት፣ በማህበራዊ ጉዳይ፣ በባህል፣ በፖለቲካ ትርምሱ በነበረ ሰዓትን በፕሮግራማችን ቀርበህ ሰዎች በጭንቀት በውጥረት ውስጥ ሳሉ መንገድ የሚያሳዩ አሻግረው ማየት የሚችሉባቸው ሀሳቦችን ከሚፈነጥቁ ሰዎች አንዱ ሆነ ቀርበህ የበኩልን ሀሳብ ሰጥተሃል። ይሄ ቅድም እንደገለጽከው የሚያበረታታውን ጠንካራውን አርያ የሚሆነውን አዲሱ የሰራውን የሚቀጥለው የሚረክበውን የምታደረጉትን ያህል በሚዛን መተቸትም ማህበራዊ ትችትም አግባብ ነው እና ደፍረህ የምጽፍበት ነገር ይታያል እና ይሄ በቀጥታ መናገር በቀጥታ የሚያምኑትን ለበጎ ዓላማ ማድረግ ከየት መጣ? እንዴት ስተቻለ? ምንስ አስከተለብን ጥንካሬ የሚጀምር ነገር ግን ሙሉን የማንዘልቀው እንደ ጥያቄ ለወርወር ስለ ሀሳብ ነው። ወጣቶች የሚበዙበት አገር ላይ ነው ያለ ነው። ዓለምም ያን ገጽታ እየተላበሰች ነው ያለችው እና የሚቀጥሉት ሁኔታዎች የሚመጡት ከቴክኖሎጂ ባሻገር እንኳን ብንመለከት ሀሳብ ነው የምንሻቸው። ሀሳብ በነፃነት ሊወጣ ሊፈልቅ የሚበረታታበት አገር መሆኑን እርግጠኛ አይደለሁም። ኢትዮጵያ በብዙ ምክንያቶች አንድ ብቻ ላይሆን ይችላል ያን ሀሳብ አፍላቂነት የሚያበረታታ ሁኔታ ላይ መጽሐፍ ከሀሳብ ጋር ምስል ምያዝ ነው። በቀጥታ አንተ ያንንም የምትፈቅድ የምትደግፍ ሌሎችን የምታበረታታ ስለሚመስለኝም ቀደም ብለን በተነጋገርናቸው በሰራቸውም ስራዎች ሌላ ቀን የሚቀጥል የሚሰማ ምን ትለናለህ? ለእነኝህና ለቀሪው ወደ ቢሮችን ጎራ ያለውና በተለያዩ ርዕሰ ጉዳዮች ዙሪያ ሰፋ ያለ ውይይት ካደረግ ነው ከዲያቆን ዳንኤል ክብረት ጋር በቀጣይ ፕሮግራማችን እንመለሳለን። ዲያቆን ዳንኤል ክብረትን እናመሰግናለን። በነገራችን ላይ አድማጮች ታዲያ ቃለ ምልልሱ ሙሉን በጊዜው የተላለፈውን በድረ ገጻችንና እንዲሁም በፌስቡክ ገጻችን ላይ ማግኘት ትችላላችሁ። ንጉሴ አክሊሉ መስኮት ሊከፈት ነው። መጸው ዛሬ ያለቀ ነው ያለ ንጉሴ አዲሱ። አዎ በአተ ክረምት ይለዋል እርሱ። ሰላም ንጉሴ። ሰላም እንዴት ሰነበት ንጉሴ አሉላና አዲሱ? እናንተንም የሬዲዮ መጽሔት ፕሮግራም አድማጮችንም እንኳን ለበዓተ ክረምቱ አደረሳችሁ እያልኩ መልካም ምኞቴን እገልጻለሁ። ነገ ሰኞ ሰኔ 26 ቀን በበልጎ ወራት በጸደይ ምትክ ክረምት ገባ ተተካ ማለት ነው። ግእዙ ከረመ ከረመ ይለዋል። ከሰኔ 26 ቀን እስከ መስከረም 25 ቀን 2010 ዓ ም ድረስ ለሶስት ወር መክረም ማለት ነው። በዓተ ክረምት የክረምት መግቢያ መምሬ የዘነበ ወሰኔለህ ይባላሉ። በሰሜን ሸዋ ደብረ ብርሃን በጤፍና በማር ንግድ የሚተዳደሩ ናቸው። ክረምቱ እንዴት ይመስለዎታል? ዘንድሮ ዝናብስ ከመቼ ጀምሮ ቢጥል ጥሩ ነው አልኳቸው። አሁን እንግዲህ ከአባ ገሪማ በኋላ ቢጥልል ፈካዱ እግዚአብሔር ነው። አባ ገሪማ ማለት በአስራ ሰባት ሰኔ አስራ ሰባት ሰኔ አስራ ሰባት ከሱ ጀምሮ ቢጥል ጥሩ ነው፣ መልካም ነው። እስከ መቼ ድረስ እንግዲህ አብሊ ከመስከረም ድረስ ው ጌትር ፈቃዱ እግዚአብሔር ነው እንጂ ይህንን እንፈልጋለን። እርሶ እንግዲህ የህልም ንግድ ስራ ይሠራሉ እና እንዴት ነው? ምን ተስፋ እናድርግ? በሁለት ሺ አስር አመተ ምህረት በዚህ በጤፉ በሌላ ሌላውም በጥራጥሬው ሁሉ ነገርም ወልቷል። ጤፉም፣ ማንኛውም ዘንድሮ በደንብል የሆነው ባቄላ ብቻ ነው። ደጋ የሚሳተው ባቄላ ደጋው ብርድ መታው፣ ኮላው ግን ደህና ነው። ጤፍም እንደ ልብለው አሁን ደግሞ ዛሬ አሁን ግንቦት ፀሐይ ተሆነ ኬፍና ስንዴ አቦ ብላቱ ነው ይሆናል። ነው አዎ፣ ስለዚህ ተስፋ አለን ማለት ነው። ሁለት ሺ አስር በጣም በጣም ምንም አይደለም። ኬፍና ስንዴ የሚሰፋው አሁን የግንቦቱ ሞቱ ዝና ከክረምቱ ጋራ ሲቀላቀል ብቻ ነው። አሁን ደረቅ ሆኖ ሲገባ አቦ ብላት ነው። አቦ ብላት ማለት ጥሩ ነው ማለት ነው። ጥሩ ነው ማለት ነው። ጥሩ ነው። መጽሐፍተ ሊቃውንት ምድርን በለምለም ጉበት ይመስሏታል። ጉበት ስትታመም የምታስከትለውን የጤና ጉዳት፣ ጤና ስትሆን ደግሞ የምታስገኘውን ጥቅም እየተነተኑ ምድርም ስትለመልምና ስትደርቅ በበልጉ ባለፈው በጸደይ ወቅት በምድር ላይ የነፋስ ባህሪ እንደሰለጠነ በዚህ ከዛሬ ጀምሮ በገባው ክረምት ላይ ደግሞ የውሃ ባህሪ ይሰለጥናል ይደረጃል፣ ይላሉ ሲያስረዱ። ስለዚህ ምድር ዛሬ እንዲህ እንዳሁኑ የሚገጥማትን ብርቱ የድርቅ ፈተና ይተነትናሉ። ገበሬው ዘጠኝ ወር ሙሉ ሲያንቀረቅባት ቆይቶ በዚህ በክረምቱ ወቅት ፋታ እንደምታገኝ ያስረዳሉ። ጤፍ ዘርቶ ጤፍ፣ ስንዴ ዘርቶ ስንዴ እንዲያገኝ፣ ከተክል ውስጥ ደግሞ ዘሩ ከውስጡ የሚገኝ እንደ ዱባ እንደ ቅል ያለውንና ስሩ ከታች የሚገኘውን እንደ ሽንኩርት እንደ ድንች የመሳሰለውን እንድታበቅል ታዛለች። ዘሩ ከጎኑ የሚገኘውን እንደ ባህር ማሽላ በቆሎ እንደ ባቄላ ያለውን እንዲሁም ደግሞ ዘሩ ከራሱ ካናቱ የሚገኘውን እንደ ገብስ እንደ ማሽላ ያለውን ትሰጥ ዘንድ ታድላለች። ምድር ማሽላና የባህር ማሽላ በቆሎ ይለያያል። የባህር ማሽላ ካናቱ ነው የሚያፈራው። ምን ቀረ ታዲያ? በጥፍር የሚቀጩትና የሚለቀሙትስ፣ እነ ወይን እነ ትርንጎ፣ በማጭድ የሚታጨዱት እነ ገብስ እነ ስንዴስ? በመጥረቢያ የሚቆረጡት ዋንዛና ዝግባስ? ዲያቆኑ እግዚአብሔር ለምድር ፍሬዋን ይሰጣ ዘንድ ስለ ምድር ፍሬ እንማልዳለ እንላል። ዓመቱን ሙሉም የወንዙን ውሃ እግዚአብሔር እስከ ልካቸውና እስከ ወሰናቸው ይመላ ዘንድ ይማጸናል። በሉ መጪው የክረምት ወቅት በሁሉም መስክ ብሩህ እንዲሆን ተመኝቼ ለዛሬ መስኮቴን እዚህ ላይ ልመልስ። አድማጮቻችን፣ ጻፉልን፣ ደውሉልን። የስልክ ቁጥራችንን እናስታውስ፦ 2025 የውስጥ መስመር 14፣ ኢሜይል ሆርን አት ቪኦኤ ኒውስ ዳትካም ብላችሁ ጻፉልን። ደብዳቤ ለአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የራዲዮ መጽሔት አዘጋጆች፣ 330 ኢንዲፔንደንስ አቬኑ ሳውዝዎች፣ ዋሽንግተን ዲሲ 20237 ላኩልን። አሁን ወደ ማጠናቀቁ እናቅና።

አሁን የዜና ማጠቃለያ ይነበባል። የፈረንሳይ ፕሬዚደንት ኢማኑዌል ማርኮን ዛሬ ማሊ ላይ የተካሄደውን ክልላዊ ጸረ ጅሃዳውያን ኃይል የመመስረቱን ጉባኤ በንግግር ከፍተዋል። አሸባሪነትን ለማጥፋት ፈረንሳይና ምዕራብ አፍሪቃ ተባብረው መስራት አለባቸው ብለዋል። እነዚህ አሸባሪዎችና ነፍሰ ገዳዮች በየዕለቱ ይገጥሙናል። ስማቸውንና ምስላቸውን መርሳት ይኖርብናል። ነገር ግን ተባብረን እነሱን ማጥፋት አለብን ሲሉ ማርኮን አስገንዝበዋል። የብራዚል ፖሊስ ኃይል ለሶስት አስርተ ዓመታት ያህል ሊገኝ ያልቻለውን የሱስ አስያዥ እጽ ማሸጋገር ቁንጮን እንደያዘ አስታውቋል። ሉዊስ ካርሎስ ዳሮቻ ላለመያዝ ሲል መልኩን በቀዶ ጥገና ለውጦ ሲኖር እንደነበረ ባለሥልጣኖች ገልጸዋል። ቪክተር ሉዝ ደ ሞራይስ በሚል ስም ሲኖር የቆየው ዳሮቻ የሰፊ ዓለም አቀፍ የኮካይን ህገወጥ ዝውውር ኃላፊ መሆኑን ባለስልጣኖች ያምናሉ። ዳሮቻ በቦሊቪያ በኮሎምቢያና በፔሩ ደኖች የሚያመርተው ኮካይን በዩናይትድ ስቴትስና በአውሮፓ ይከፋፈላል። በብራዚልም ዋናው አከፋፋይ እንደሆነ የብራዚል ባለስልጣኖች ገልጸዋል። የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሑድ በ1922 እና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ በቃ ነገ ሰኞ በመደበኛው ፕሮግራም ሶስት ሰዓት መልሰን እንገናኛለን። ከአቀናባሪያችን ንጉሱ ታምሬ ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደን ሰላም ደናደሮ።